ጎንደር ከተማ ውስጥ ከቃጠሎ የተረፈውን የገበያ ቦታና ሌሎችንም ንብረቶች ትናንትና ከትናንት በስቲያ ሊያቃጥሉ ነበር ያሏቸውን ግለሰቦች መያዛቸውንና ለፖሊስ ማስረከባቸውን የከተማይቱ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በጎንደር ተጨማሪ ቃጠሎ ሊደርስ ይችላል የሚል ስጋት እንዳላቸውም ገልጸዋል ነዋሪዎቹ። የክልሉ መንግሥት በበኩሉ እንደተባለው ሁለት ወጣቶችን ኅብረተሰቡ ይዞ ለሕግ እንደሰጣቸው ገልጾ ምርመራ እየተካሄደ መሆኑን አመልክቷል። ጽዮን ግርማ ተጨማሪ አላት። ያነጋገርናቸው የጎንደር ከተማ ነዋሪዎች ለአሜሪካ ድምፅ እንደተናገሩት ባለፈው ሳምንት በጎንደር ከተማ ቅዳሜ ገበያ በተባለው የገበያ ቦታ ላይ የቃጠሎ አደጋ ከደረሰ በኋላ የከተማው ነዋሪዎች በስጋት ላይ መሆናቸውን፣ ጉዳዩን ለማጣራት ክትትል እንደሚያደርጉ ነው። ትናንትናና ከትናንት በስቲያም የተረፈውን የገበያ ቦታና በከተማ ውስጥ ሌሎች ቦታዎችን ለማቃጠል ሲሞክሩ ይዘናቸዋል ያሏቸውን ወጣቶች ለማውጣጣት ሲጥሩ እንደነበር የጠረጠሯቸውን ሰዎች የመጡበትን ከተማም ጠቅሰው ይናገራሉ። በከተማው ነዋሪ የሆነውና ለደህንነቱ ስለሚሰጋ ስሙ እንዳይጠቀስ የጠየቀ ወጣት ስለ ሁኔታው ጠይቄው ነበር። ሶስት የሚሆኑ ቅዳሜ ገበያ ላይ ይቀ ይዘዋል፣ የቀሩትን ሱቆች ለማቃጠል ማለት ነው። ሶስቶቹ ደግሞ አዙ ይገኛሉ በማለት ሶስቶችን አጋልጠዋቸዋል። ደግሞ እንደዚሁ አንድ ሴት ባስ ስቴሽን ለማቃጠል ስትል ተይዛለች። ሌላ ደግሞ ይሰር ጓደኛ እንደዚህ በዚሮ እንደ ዝናድ እየተባለ በሚጠራ የዜት መስኳር መሸጫ የግብይቱ መላይ ሸቀጥ ግንትን አለ፣ መጋዘን ዝናድ ይባላል። እሱን ለማቃጠል ትንን ተይዛለት። አንድ ደግሞ ያው እንደ ጤና የደለ ወይም እንደ እብድ መስሎ ቅዳሜ ገበያ ላይ ከሰአት አካባቢ ተይዟል። ያው እንግዲህ ህዝብ ብረተሰቡ እሱን እንትን ለማለት ባደረገ እዚ ጋ ቅዳሜ ገበያ ሙሉ ለሙሉ ተቃጥሏል። ሙሉ በሙሉ ውድመት ደርሶበታል አልተባለም ነበር በትክክል ደርሶበታል። ያን የደረሰበት ጥበብ ጨርቃ ጨርቅ ተራው ነበር። ዛሬ ደግሞ ጫማ ተራ የሚባል አለ። ትንሽ ከሱ ወደዛ ሆኖ ትንሽ ጠጋ ነው የሚል አልተቃጠለም ነበር። ያንን አካባቢ ተርፏል። ያንን አካባቢ ለማቃጠል ነው ዛሬ ይሞከራል። የተያዘችው ሴቷ ማለት ነው። ማቃጠል ሲባል ምንድን እንዴት ነው ልትያዝ የምችለው? ማቃጠል ጀምራ ነበረ ወይስ በምን ሁኔታ ነው የተያዘችው? ቤንዝል እና ክብሪት በመያዝ ቤንዝል ጥተው እንትን ለማቃጠል ሲሞክሩ ነው እንግዲህ ያው የህብረተሰቡ ስለጠረጠራቸው የያዛቸው ማለት ነው። እና በተያዙበትን ሰዓት እንዴት እንደዚህ ልታደርጉት አላችሁ ሲሉ ቅዳሜ ገበያንም እኛ ነው ያቃጠልነው የሚል መልስ ሰጥተዋል። እንዴ! ወዲያው ነው እንደዚህ አይነት መልስ የሰጡት ሲያዙ ነው ወይስ ማስገደድ ነበረ? ከይዘው የጎንደር ህብረተሰብ ጥያቄ አድርጎላቸዋል አ መከላከያ ና መድረሱ በፊት ማለት ነው ያው የመጡበት ከሌላ ቦታ ነው መቶ ሆነን የተላኩ መቶ ሆነን የተላክነን ያሉ ሀምሳው ባህር ዳር ሀምሳው ለጎንደር ማለት ነው እንዴት በአንድ ጊዜ እንደዚህ ሊያምኑ ቻሉ ለምሳሌ መቶ ሆነን የተላክነው ሰልጥነናል እንደዚህ ልናቃጥል ነው የሚለውን በአንድ ጊዜ እዛው ማመን እንዴት ቻሉ በነገራችን ላይ የጎንደር ህዝብ ይመስለኛል እኔ እርምጃ ወስድብናል የሚል ፍርሃት ስላደረባቸው ነው ያመኑት ወዲያውም ማለት ነው ያው ግን በጣም ብዙ ወጣቶች ሊመቷቸው ሞክረው ነበር። ሌሎቹ መረጃ እንቀበል ስላሉ ስለፈሩ ነው ይህን ነገር ሊናገሩ ይቻሉ። እና ያው ከዛ በኋላ የት ሄዱ? አማራ ልዩ ሀይል ይዟቸው እህዷል ወደ እስር ቤት። ያው አልተጎዱም። እንግዲህ የሚሆነውን ነገር ያው እነሱ ለፍርድ እናቀርባቸዋለን ነው ያሉት። ነዋሪዎቹ ግለሰቦቹን ሲይዟቸው በእጃቸው እሳት አቀጣጣይ ነገር ይዘው ነበር ይላሉ። ሌላ የከተማው ነዋሪ ወጣቶቹ ከተያዙ በኋላ ከበዋቸው እያናገሯቸው እንደነበር ገልጾ በኋላም የክልሉና የመከላከያ ፖሊስ መጥቶ እንደወሰዳቸው ይገልጻል። ከተያዙም በኋላ አንዷ ግለሰብ የተጫነችበትን የፖሊስ መኪና ከበው እየጮሁ እንደነበር አስረድቷል። ያለው አሁን ወቅት አድማ ላይ ስላለ ሁሉም እንቅስቃሴ የለም። ሁሉም ተዘግቷል። ተንቀሳቃሽ ነገር የለም። አንዳንድ ወጣት ወጥቶ የራሱን ወክ የሚያደርጋለ ምናምን አንዳንድ ነገሮች ነ በአጋጣሚ ነው ማለት ምንም ነገር የለም ብሎ አስበው በሚያደርጉበት ሰዓት ማለት ነው። ለምን ያነ ገበያው ከተቃጠለ በኋላ ማን አቃጠለው ማን እንዳቃጠለው የሁሉም ግምት ይሄ ነገር ስለሆን፣ አሁን ማታቂዎች የተለያየ አይነት ዳይሬክሽን የሚያሳይ ሰው ካለ ወጣት ወዲያውን ይዘው ነው የሚያናግሯቸው። ወዲያውን ከእጃቸው ብዙ ነገር ይገኛል ማለት ነው። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን በጉዳዩ ላይ ማብራሪያ እንዲሰጡኝ ጠይቄያቸው ነበር ባለፉት ሁለትና ሶስት ቀናት በዛ ከተማም ታለ ሰዓት እንቅስቃሴ ያደርግ የነበረ አንድ ወጣት እና ሌላም አንዲት ሴት ወጣቶች ጥፋት ሊፈጽሙ እንዳሰቡ በመገመት ይዘዋቸው፣ የጸጥታ መዋቅሩም በነበረው ሁኔታ መነሻነት ግለሰቦቹን ይዟል። በወጣቶቹ በኩል ምናልባትም እነዚህ ሰዎች ጥቃት ሊሰነዝሩ እሳት ሊያስነሱ ይችላሉ የሚል ሀሳብ አንስተዋል። የአካባቢው የጸጥታ መዋቅር ደግሞ ግለሰቦቹን በቁጥጥር ስር አውሎ ከዚህ ጋር ይገናኝ አይገናኝ፣ ሌላ አላማ ይኑራቸው አይኑራቸው ዝርዝር ማጣራት እያካሄደ ነው። እስካሁን ባለው ሁኔታ ግን ወደዚህ የሚያመራ ነገር፣ ንብረት ለማውደም የተዘጋጁ መሆን አለመሆናቸውን የሚያሳይ ተጨባጭ እንቅስቃሴ ውስጥ ሊገቡ የሚችሉ መሆን አለመሆናቸውን የሚያሳይ ምንም ነገር አላገኘም ግን ጉዳዩን በዝርዝር እየመረመረ ነው። ፖሊስ ምርመራውን ካረጋገጠ በኋላ ይፋ የሚደረግ ይሆናል ማለት ነው። በአጠቃላይ ግን ሲወሰድ የኅብረተሰቡን ሰላም የሚያናጋ ጥርጣሬ ውስጥ የሚከት የተለያዩ እንቅስቃሴዎችና አሉባልታዎችም በተለያየ መልኩ ይገለጻሉ ማህበራዊ ሚዲያውን ጨምሮ ነገር ግን ኅብረተሰቡ እያንዳንዳቸውን ነገሮች በጽሞና እያየ የሚያያቸው ምልክቶችም ካሉ ከፖሊስ ጋር ከጸጥታ መዋቅሩ ጋራ እየተመካከረ የአካባቢውን ሰላም እየጠበቀ ነው። መረጃም እየሰጠ ነው። የሚታዩትንና ጥርጣሬ አድሮብናል የሚባሉ ነገሮች ሲገጥሙ ፖሊስ ከህብረተሰቡ ጋር ሆኖ የሚያጣራቸው ተጨባጭም ችግር የሚፈጥሩና የህብረተሰቡን ሰላም የሚያውኩ ክስተቶች ከሆኑ እርምጃ የሚወስድባቸው ወደ ቀርባቸው ይሆናሉ። አሁን ባለው ሁኔታ ግን በዛ መልክ የሚያሳይ መረጃ እስካሁን ድረስ ከፖሊስ አልተገኘም። አቶ ንጉሱ አክለው የቃጠሎ አደጋ ሊያደርሱ ነው በሚል በህብረተሰቡ ተጠርጥረው የተያዙት ግለሰቦች ሁለት እንደሆኑ ጠቁመው አንዱ ጎንደር ውስጥ ለስምንት ወር የኖረ ፣ ሴቷም ደግሞ በሁመራ አካባቢ የመከላከያ ካምፕ ውስጥ በምግብ አብሳይነት ስትሰራ እንደነበር ጠቅሰው ጎንደር ውስጥም ባለቤቷ እንደሚኖር እስካሁን የተገኘው መረጃ እንደሚያስረዳ ተናግረዋል። በቀጣይም ፖሊስ የሚደርስበትን ዝርዝር መረጃ ለህብረተሰቡ ይፋ እንደሚያደርጉ ጠቁመዋል።